The Voice of America የሰሜኑ ወታደራዊ ዘመቻ አብቅቷል ቢባልም የህግ ማስከበሩ ዘመቻ የሚጠናቀቀው የህወሓት መሪዎች ለፍርድ ሲቀርቡ ነው ሲሉ የገዢው ብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ ተናግረዋል። ይህ በተወሰኑ ቀናት ሊጠናቀቅ ይችላል ሲሉም ነው የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባልና የዋና ጽህፈት ቤቱ ኃላፊ አቶ ብናልፍ አንዷልም ለአሜሪካ ድምፅ የተናገሩት። ህወሓት በበኩሉ ስልታዊ ማፈግፈግ ማድረጉን እየገለጸ ነው። አቶ ብናልፍ ግን የተራዘመ ሽምቅ ውጊያ ሊኖር ይችላል የሚሉ ግምቶችን አጣጥለዋል። ህወሓት በሽብርተኝነት እንዲፈረጅ እየቀረቡ ያሉ ጥሬዎች መኖራቸውን የጠቀሱት የጽፈት ቤቱ ኃላፊ ገዢው የብልጽግና ፓርቲ ገና ውሳኔ ላይ አለመድረሱን አመላክተዋል። በሌላ በኩል ወደ 30 ዓመታት ለሚጠጋ ጊዜ በምዕራብ ትግራይ ሲነሳ የቆየው የማንነትና የአስተዳደር ውሳኔ ጥያቄ አግባብነት ባለው መንገድ እንዲመለስ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መወሰኑንም የጽህፈት ቤቱ ኃላፊ አስታውቀዋል። የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ህዳር 25 እና 26 ለሁለት ቀናት ያካሄደውን ስብሰባ አጠናቋል። ይህንኑ መነሻ በማድረግ የፓርቲው የስራ አስፈጻሚ ኮሚቴ አባልና የዋና ጽህፈት ቤቱ ኃላፊ የሆኑትን አቶ ብናልፍ አንዱዓለምን በስልክ ያነጋገራቸው እስክንድር ፍሬው ነው። አቶ ብናልፍ የመከላከያ ሰራዊቱን እንቅስቃሴ ከገለጹበት ይጀምራሉ የተሰነዘረውን ጥቃት ሪቨርስ የማድረግ የኢትዮጵያን ቀጣይነት የኢትዮጵያን የመፍረስ አደጋ የማክሸፍ ስራ ነበር የተሰራው እና ይሄ ሰክሰስፉሊ ስለተሰራ ሊፈርስ የታቀደውን ነገር በመቀልበሱ ምክንያት ኢትዮጵያዊነት ጎልቶ ወጥቷል። ስለዚህ ዘመቻው ስኬታማ በሆነ መንገድ ተጠናቋል ብለን ያስቀመጥነው ከዚ አኳያ ነው። አቶ ብናልፍ እንግዲህ ዘመቻው ተጠናቋል ብላችኋል። ከህወሓት በኩል የሚሰሙ አስተያየቶች አፈገፈ ግን እንጂ ጦርነቱ እንደቀጠለ ነው፣ ውጊያ ላይ ነን የሚሉ ናቸው። አንዳንድ አለም አቀፍ የመገናኛ ብዙሀንም ረዘም ያለ የሽምቅ ውጊያ ሊካሄድ ይችላል የሚሉ ዘገባዎች ይዘው ሲወጡ ይታያል። እና በዚህ ላይ የብልጽግና ፓርቲ ግምገማ ምንድን ነው? በአገር ክህደት የተሰማራው የህወሓት ቡድን ከመጀመሪያው ጀምሮ ምን አይነት መግለጫዎች ሲሰጡ እንደነበረ ሁሉም ሰው የሚያውቀው ይመስለኛል። ኦፕሬሽኑ እንደተጀመረ ጊዜ ጀምሮ በእያንዳንዱ ግንባር ላይ የተሰነዘረባቸውን ጥቃትና የተከናነቡትን ሽንፈት ተቀብለው የአመኑበት ጊዜ አለ ብሎ መውሰድ አይቻልም። መሬት ላይ ያለው ሀቅ ግን እሱ ነው የነበረው። ስለዚህ እስከ መጨረሻው ድረስ መቀሌም በቁጥጥር ስር እስከሚደረግ ድረስ እንደምታስታውሰው በየቀኑ የሚሰጡት መግለጫ አክሱምን ይዘናል፣ መልሰን እዚህ ቦታ ላይ እንደዚህ ጥቃት ፈጽመናል፣ ይሄኛው ወርክ ስለ ጦር ደምስሰናል፣ ይሄንን እንደዚህ ሙሉ በሙሉ አውድመናል የሚል የፈጠራ ወሬ ነው ይናገሩ የነበሩት። ይሄ ሆን ተብሎ ህዝቡን ለማደናገር እና አለም አቀፉ ማህበረሰብም ጦርነቱ እንደቀጠለ እነሱ በአሸናፊነት እየተወጡ እንዳሉ የመሳሰለውን ስዕል ለማስያዝ ሆን ተብሎ የሚደረግ የፈጠራ ወሬ እንደነበረ በጣም ግልጽ ነው። ከቀን ወደ ቀን ይሄ ነገር ይፋ እየሆነ እየታወቀ በሚሄድበት ጊዜ ከዚህም በላይ እኮ ብዙ ነገሮችን እንትን ብለዋል። ለምሳሌ አውሮፕላን መተን ጣልን የተለያዩ ሀገር ላይ የተፈጸሙ ድርጊቶችን ሁሉ በሶሻል ሚዲያ በመሳሰሉት ነገሮች ላይ ሁሉ እየለጠፉ ይሄን የኢትዮጵያን እንትን እንደዚህ ያድርገናል፣ ያንን መተናል፣ ይህንን ጥለናል፣ ይህንን ደብስሰናል የሚሉ የፈጠራ ወሬዎችን ነው ሲያካሂዱ የነበረው። ለዚህ እኔ ብዙ ቦታ መሰረት አለበት ብዬ አላምንም። ዋናው ነገር መሬት ላይ ያለው አሁን ውጤቱ ይናገራል። አሁን በሙሉ ኃይላቸው ተበታትኖ፣ እኛ ኦፊሻሊ በሚሊተሪ የሚካሄደው ዘመቻ ሙሉ በሙሉ እንዲቆም ተደርጓል። አሁን የቀረው የፖሊስ ስራ ነው። ፖሊስ እነዚህን የተደበቁ በወንጀል የሚፈለጉ ለህግ መቅረብ ያለባቸውን ሰዎች ከተደበቁበት ቦታ እየፈለገ አውጥቶ ለህግ ለፍርድ እንዲቀርቡ የማድረግ ስራ ነው የሚሰራው። ይህንን ነው አሁን ፖሊስ እየሰራ ያለው ስለዚህ በውጊያ በጦርነት እኛ ያፈገፈግን እንጂ ምናምን የሚባለው ዝም ብሎ የቃላት ጨዋታ ስለሆነ እኔ በዛ ላይ ብዙ የሚያለዋ ሊቋጠር ነገር ነው ብዬ አላስብም። አቶ በናልድ እንግዲህ በኢትዮጵያ መንግስትና በተባበሩት መንግስታት መካከል ሰብዓዊ እርዳታን ማድረስ የሚያስችል ስምምነት መፈረሙ ይታወቃል። ሰሞኑን ከዚህ አንጻር ምናልባት በስራ አስፈጻሚ ኮሚቴ ውስጥ በስብሰባ ተነስቶ ከሆነ ያንን ለማድረግ የሚያስችል ምን ያህል አስተማማኝ ሁኔታ አለ? አሁን በአጠቃላይ በትግራይ ክልል እና ከዚህ አንጻር ያላችሁ ግምገማስ ምንድን ነው? በነገራችን ላይ የዘመቻው መቀናጠቅ የሚቀረው የመጨረሻውን እንትን እነዚህም ቅድም የጠቀስኳቸውን በህግ የሚፈለጉ ወንጀለኞችን que eu vou በአጭር ጊዜ መጠናቀቅ እንዳለበት በአሰሳዊ አቅጣጫ አስቀምጧል። መንግስትም በዚህ ላይ ጠንካራ ስራ እየሰራ ነው ያለው። የአሰሳውና ያሉበትን ቦታ አፈላልጎ ለፍርድ ለማድረግ እሱ ተጠናክሮ እንዲቀጥል ነው አቅጣጫ የተቀመጠው። በተወሰኑ ቀናት ሊጠናቀቅ ይችላል የሚል ግምት አለ። ዘመቻው ተጠናቀቀ የምትሉት አሁን ተፈላጊዎቹ ወይም የስር ማዘዣ የወጣባቸው ሰዎች ለፍርድ ሲቀርቡ ነው። እነሱ ለፍርድ ሲቀርቡ ሙሉ በሙሉ ተጠናቋል ተብሎ ሊወሰድ ይችላል። ምክንያቱም ህግ የማስከበርና ወንጀለኞችን ለህግ የማቅረብ ማቅረብ ኦፕሬሽን ስለነበረ በሚሊተሪ የሚደረገው የታጠቀ አገር ለማስረስ ማራ ሁኔታ ጠቃይል በወታደራዊ ግን መበተንና ከጥቅም ውጭ ማድረግ ስለተቻለ አሁን ወታደራዊ ዘመቻው ተጠናቋል። በዛ ደረጃ የሚጠበቅ ወታደራዊ እንቅስቃሴ ውጊያ፣ ምናምን ከዚህ በኋላ አይጠበቅም። ነገር ግን ሰዎቹን ለህግ ማቅረብ ስራው ገና አልተጠናቀቀም። ይህንን የመስራት ስራ ነው እየተሰራ ያለው። እሱ እንዲሰራ ነው ስራ አስፈጻሚው በአጭር ጊዜ እንዲጠናቀቅ አቅጣጫ ያስቀመጠው ማለት ነው። ከዚሁ ጋር ተያይዞ የሚሰራው ስራ አሁን ያነሳው ነው የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ሰብአዊ ድጋፍ እንዲደረግላቸው የመልሶ ማቋቋም ስራ እንዲሰራ ወደ ኖርማል የህይወት እንቅስቃሴያቸው እንዲመለሱ የማድረግ እንደዚሁም ደግሞ የመንግስት አገልግሎቶች የተቋረጡት ተመልሰው አገልግሎት መስጠት እንዲጀምሩ። ይሄ የጥፋት ቡድኑ ወደ መጨረሻው ሽንፈቱ አይቀሬ መሆኑንና ወደዛ እየገባ ሲሄድ እኔ ከሞትኩ በሚል አይነት የጎዳቸው ያፈረሳቸው መሰረተ ልማቶች አሉ፣ የቆራረጧቸው አሉ። እነዛን ነገሮች ቶሎ ጠግኖ አገልግሎቱ በፍጥነት እንዲጀመርና እንዲቀጥል የማድረግ ስራው ተፋጥኖ እንዲሰራ የሚል አቅጣጫ ላይ የተቀመጠው። ስለዚህ ይህ ስራ አጥቦ ተሰጦ የሚሰራ ይሆናል። ዓለም አቀፉ ማህበረሰብም በዚህ ላይ በተለይ በሰብአዊ ድጋፍ ላይ የሚያደርገው እገዛና አስተዋጽኦ ሁኔታዎች እንዲመቻቹ የበለጠ የተረጋጋ ሁኔታ እንዲፈጠር የፖለቲካ ስራውን በዛ ውልክ ከህዝቡ ጋር የመምከር የማረጋጋት የመዋየት የመሳሰሉት ነገሮች እየተሰሩ ለዚህ የተመቸ ሁኔታ እንዲፈጠር ይሰራል ማለት ነው እና በዛ ሌብል ነው ስራ አስፈጻሚ ውይይት ያደረገው። ያንን ለማድረግ የሚያስችል ሰብአዊ እርዳታውን ለማድረስ የሚያስችል የጸጥታ ሁኔታ አለ ብላችሁም ታምናላችሁ በዚህ ሰዓት? አሁን አዎ ከሞላ ጎደል እንደዚህ አይነት የጸጥታ ሁኔታና በጣም የተረጋጋ ነው። ህብረተሰቡ ከሞላ ጎደል በተረጋጋ እንትን ውስጥ ነው የሚኖረው በትግራይ ክልል ውስጥ የሚኖረው ህዝብ ማለት ነው። ስለዚህ ሰብአዊ ድጋፍና እርዳታውን ለማቅረብ ብዙ አስቸጋሪ ነገር ይኖራል ተብሎ አይገመትም። ከዚህ በኋላ አቶ ብናልፍ የስራ አስፈጻሚ ኮሚቴው ስብሰባ መጠናቀቅን ተከትሎ በሰጡት ጋዜጣዊ መግለጫ ላይ የተነሳ ሌላ ነጥብ ላንሳ። በምዕራብ ትግራይ የሚነሱ የማንነትና የአስተዳደር ወሰንድ ጥያቄዎችን አንስተዋል። በጥያቄ ቀርቦለት ስራ አስፈጻሚው ውይይት እንዳደረገበትም ገልጸዋል። እስቲ በዚህ ላይ የተደረገውን ውይይትና የተደረሰበትን ድምዳሜ አብራሩልኝ። እነዚህ የማንነትና የራስ አስተዳደር ጥያቄ ያላቸው አካባቢዎች ጥያቄያቸው ዛሬ የተነሳ አይደለም። ከዚህ ኦፕሬሽን ጋር አብሮ የተነሳ ጥያቄ አይደለም። ላለፉት ሰላሳ ዓመታት ያለማቋረጥ ጥያቄ ሲያነሱ የቆዩ አካባቢዎች ናቸው። ስለዚህ ጥያቄያቸው በዋናነት የፍትህ ጥያቄ ነው። ትላንትና በመግለጫው ለማስቀመጥ እንደሞከርኩት በተደጋጋሚ ጊዜ የሚያነሱት የማንነት ጥያቄ ነው። እነዚህ አካባቢዎች ስንል አቶ ብናልፍን ወልቃይ፣ ጠገዴ፣ ራያ እነዚህን ማለታቸው ነው አዎ፣ አዎ። ኤግዛክት እና የወልቃየት የጠገዴ የሁመራ የጠለምት እነዚህ አካባቢዎች ማለት ነው፣ እና ራያ እነዚህ አካባቢዎች ላለፉት ሰላሳ ዓመታት ያለማቋረጥ የማንነትና የራስ አስተዳደር ጥያቄ ሲጠይቁ ነው የቆዩት። የሚጠይቁት ጥያቄ ደግሞ እንዳልኩት የፍትህ ጥያቄ ነው። ማንነታችን በኃይል ተጨፍልቋል። ምርታችን፣ ሰብአዊ ዴሞክራሲያዊ መብቶቻችን እየተከበሩን አይደለም። ይህንን ጥያቄ ስናነሳ ደግሞ ከፍተኛ የሆነ የስር የግርፋት የማንገላታት ከአካባቢያቸው እንዲፈናቀሉ የማድረግ ስራዎች እየተሰሩብን ነው ያሉት ብለው በተደጋጋሚ ጊዜ ይህን ጥያቄ ሲያነሱ ነው የኖሩት። ደግሞም በትክክል ጥያቄው ባነሱ ቁጥር ይሄ በደርስ ተፈጸምባቸው እንደነበረ በገሃድ የሚታወቅ መንገር ነው። ስለዚህ አዲስ ነገር አይደለም ይሄ ጥያቄ። ጥያቄያቸው ደግሞ ሁሌም ቢሆን ሰላማዊና ዴሞክራሲያዊ በሆነ መንገድ ነው ማለት በአመት በኃይል በሆነ ነገር ጠይቀው አያውቁም። ይህንን አለ ብሎ የሚያምን ሰው የሚኖር አይመስለኝም። ማስረጃ ማቅረብ የሚችል አይመስለኝም፣ በአመፅና በኃይል የተወሰደ እርምጃ እስካሁን ድረስ ማለት ነው። ስለዚህ ምንድነው አሁን እየተደረገ ያለው? አጀንዳ የማስቀየር ስራ ነው እየተቀሰቀሰ ያለው የመሬት ማስመለስ ጥያቄ ነው እየተባለ የሚጠይቁትን የፍትህ ጥያቄ የሚጠይቁትን የራሳቸው የማንነት ጥያቄ ከመሬት ማስመለስ ጋር እያቆራኙ አጀንዳ ዳይቨርት ለማድረግ የሚሰራ ሰፊ ቅስቀስ አንዳንድ ይታወቃል ለአለም አቀፉ ማህበረሰብ ጭምር ማደነጋገሪያ በሚሆን መንገድ ይህን ነገር እያቀነቀኑ ነው። በእኔ እምነት ይህን የሚያደርጉት በአንድ በኩል ባለፉት ሰላሳ አመታት ሲያደርጉት የኖረውን ነገር የማስቀጠል ምክና ያለ በፊትም ይህን ጥያቄ ሲጠይቁ የእርስ ማስመለስ ጥያቄ ነው፣ የነፍጠኛ ጥያቄ ነው፣ የትምክተኛ ጥያቄ ነው የምናምን እንጂ በጣም በርካታ ታርጋዎችን እየለጠፉ ሲያሸመቀቋቸውና፣ ሲያስሯቸው፣ ሲገርፏቸው በጣም ብዙ ግስና በደል ሲፈጽሙባቸው ነው የኖሩት። ያንን አሁንም የማስቀጠል ፍላጎት ያላቸው እንደሆነ ነው የሚያሳየው። ምክንያቱም ይሄ ቡድን እነዚህን አካባቢዎች መብታቸውን በዛ ሌብል ሲረግቅ መነሻው የአካባቢውን ሪሶርስ መሬታቸውን በዛ አካባቢ ያላቸውን ሀብት ለመንጠቅ በነበረው ፍላጎት ስለሆነ ያንን አጀንዳ እንዳይወጣ ዓለም አቀፉ ማህበረሰብም ከሰብአዊ ከራሳቸው ዴሞክራሲያዊ መብት አኳያ ከማንነታቸው ከስብእናቸው ጋር የተያያዘ ጥያቄ መሆኑ እንዲዳፈን እና ሲምፕሊ ከመሬት ጋር ከምናም ጋር የተያያዘ ጥያቄ አስመስሎ ለማቅረብ የሚደረግ እንቅስቃሴ ነው። ሁለተኛ ሰሞኑን የተካሄደው የህግ ማስከበር ኦፕሬሽን እነሱ በአገር ለዋላዊነት ላይ የፈጸሙትን ጥቃት፣ የአገር ክህደት በመከላከያው ላይ የወሰዱት ጥቃት፣ በተለያዩ አካባቢዎች ላይ የሰነዘቧቸው ጥቃቶች እነዚህ ጉዳዮች ወንጀላቸው እንዲደበቅና እንዲሸፈን የተደረገው ኦፕሬሽን የመሬት ማስመለስ ኦፕሬሽን አስመስሎ ለዓለም አቀፉ ማህበረሰብ ለኢትዮጵያ ህዝብም በዛ መንገድ ለማቅረብ የሚደረግ ሴ እንትን ነው የነበረው ሆን ተብሎ በዛ ዳይሬክሽኑ ወይም አጀንዳውን ዳይቨርት ለማድረግ የሚሰራ ቅስቀሳ ነው የነበረው። ሪያሊቲው ግን ይሄ አይደለም። አሁንም በደንብ መታወቅ ያለበት የዓለም አቀፉ ማህበረሰብም ሌላውም፣ በዚህ ጉዳይ ላይ የተደነጋገረው ሰው ግልጽ መሆን ያለበት ጥያቄው በፍጹም የመሬት የማስመለስ የምናምን ጥያቄ አይደለም። የማንነት የፍትህ ጥያቄ ነው። ፍትህ እናገኝ ነው ጥያቄያቸው። እንገመጥ ተደምጠን ፍትህ እናገኝ ነው። ስለዚህ ይህን ጥያቄ ደግሞ ወደ ጎን የምትገፋበት ምንም ምክንያት የለም። ስለሆነም በህጋዊ መንገድ በሰላማዊ መንገድ ነው ጥያቄ እያቀረቡ ያሉት። ይህን ጥያቄ አዳምጦ ስርዓት ባለው መንገድ አሰራሩ ተከትሎ ምላሽ እንዲያገኙ ማድረግ ያስፈልጋል የሚል ነው የስራ አስፈጻሚ ኮሚቴው የመጨረሻ አቅጣጫው ማለት ነው። በህዋት በኩል የሚነሳ አንድ ነጥብ አለ። ለምሳሌ የአማራ ልዩ ሀይል እና ሚኒሻ መሳተፉን በዚህ ዘመቻ የመሬት አስመላሾች ዘመቻ፣ መሬት አስመላሾች ናቸው እየተዋጉ ያሉት የሚሉ አስተያየቶች ሲሰጡ ቆይተዋል። ይህንን ማለት ህወት ነው እርስዎ አሁን ቅድም በተዛባ መንገድ እየተተረጎመ እና እየተገለጸ ነው ሲሉ አዎ፣ የአማራ ልዩ ሀይልና ሚሊሻ የተሳተፈበት በጣም ግልጽ ነው። በመከላከያ ላይ ጥቃት ከመሰንዘር በተጨማሪ ፕላናቸው የጎንደር ና የወልዲያን ከተማ የመያዝ ነበር። ለዚህ ማስፈጸሚያ እንዲሆናቸው ደግሞ ቅራቅር በሚባለው አካባቢ ጦርነት ከፈቱ፣ ጥቃት ከፈቱ ማለት ነው፣ በአማራ ልዩ ሀይል ላይ። ከዛ በኋላ የአማራ ልዩ ሀይል እና ሚሊሻ ጥቃቱን ተቋቁሞ ከዛ መልሶ እንደገና በማጥቀት ያንን ሀይል በመበታተን እና ከተልእኮ ውጪ በማድረግ በዘመቻው ተሳትፏል። የተቃጣበትን አደጋ የመቀልበስ ጥቃቱ የመመከት እና ያንን ጥቃት የሰነዘረበትን ሀይል የማጥፋት አይነት ስራ ነው እንጂ የሰራው ከዛ ያለፈ ሌላ ሚሽን አልነበረውም። ሶ በጦርነቱ የተሳተፈበት ዋና ምክንያት ከመከላከያ ጋር ሆኖ ይህንን የተሰነዘረው በክልሉ ላይ የተሰነዘረው ጥቃት ሪቨርስ የማድረግ ዘመቻ ነው ያካሄደው። ይህን ደግሞ ከመከላከያ ጋር አብሮ በትብብር የተሰራ ስራ ነው። ከዛ በኋላ መከላከያ ወደ ሌሎች ትግራይ አካባቢዎች ላይ ያን የተሰማራውን ይህንን የጥፋት ሀይል ያሰማራውን ልዩ ሀይል እና ሚሊሻ የመሳሰለውን ሀይል በመዋጋት እሱን ከጥቅም ውጭ በማድረግ ሕግን ለማስከበር ወንጀለኞችን ለመያዝ በሚደረገው እንቅስቃሴ መከላከያ ነው ሙሉ ኃላፊነቱን ይዞ በተሰጠው ግዳጅ መሰረት ስራውን ያጠናቀቀው ማለት ነው። እና ያንን የተሰነዘረበትን ጥቃት ለመመከት ሲያደረገውን የመልሶ ማጥቃት ውጊያ ነው። እነሱ እንደ መሬት ማስመለስ አይነት አስመስለው የአማራ መሬት የማስመለስ ዘመቻ ነው የሚል አይነት ገጽታ እንዲያዝ ጥረት እያደረጉ ያሉት ማለት ነው። ግን ከእውነት የራቀ መሆኑን ማድረግ ያስፈልጋል ብዬ አስባለሁ። ወደ ሌላ ጥያቄ ልውሰድዎት። የህዋትን የወደፊት የፖለቲካ ሚና በኢትዮጵያ ውስጥ የሚኖረው ሚና በተመለከተ በገዢው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የተወሰነ ውሳኔ አለው። አቶ ብናልፍ ለምሳሌ እርስዎ በሰጡት መግለጫ ላይ ህዋት የሽብርተኝነት መስፈርቶችን ያሟላል ብለዋል። በሽብርተኝነት እንዲፈረጅም በፓርላማ አባላት ጭምር ሲቀርቡ የነበሩ ጥያቄዎች እንዳሉ ይታወቃል። ከዚህ አንጻር ህዋት በወደፊት የኢትዮጵያ ፖለቲካ ሮ ሚና በተመለከተ የተደረሰበት ድምዳሜ ያለ በብልጽግና ፓርቲ ስራ አስፈጻሚ ኮሚቴ እንግዲህ ይሄ በሽብርተኝነት መፈረጅ ያለበት የሚለው በበቂ ምክንያት ላይ የተመሰረተ ጥያቄ ነው ብዬ አስባለሁ። አስፈጻሚውን በዛ ላይ ብናያ የፓርላማ አባላትን ጭምር እንደገለጽከው በተደጋጋሚ ጊዜ ፓርላማው ላይ ጥያቄ አንስተዋል። ሌላውም ኅብረተሰብ በተለያዩ መድረኮች ላይ ይህ ጥያቄ እያነሳ ነው ያለው። ስለዚህ ከዚህ አኳያ ካየኸው ነው የሚነሳበት መንገድ ስህተት ነው ተብሎ የሚወሰድ አይደለም። ከፈጸማቸው ግፎች አገር በመካት ከፈጸመው ወንጀል በየጊዜው ከአሁን በፊትም በተለያዩ የክልሉ አካባቢዎች እሱ በሚያሰማራቸው ቅጥረኞች በተፈጸሙት የጅምላ ማንነት ማዕከል ያደረገ የጅምላ ጭፍጨፋ ከነዚህና በጣም በርካታ ምክንያቶችን ወስደህ ስታየው በሽብርተኝነት እንዲፈረጅ ጥያቄ መቅረቡ ስህተት አይደለም። ነገር ግን አሁን በሽብርተኝነት ይፈረጅ አይፈረጅ የሚለው አሁን ለመወሰን ሌላ ተጨማሪ ስራ ይፈልጋል። አንደኛ አሁን የተጀመረው ህግን የማስከበር ስራ ሙሉ ለሙሉ መጠናቀቅ አለበት። ይሄ ማለት የወንጀሉ አቀነባባሪ የሆኑና ዋነኛ መሪ የሆኑ ሰዎች በህግ የፈለጉ ሰዎች ለፍርድ መቅረብ አለባቸው። ይህ ስራ መጠናቀቅ አለበት። ሁለተኛ ይህ ስራ ከተጠናቀቀ በኋላ ነባራዊ ሁኔታው መገምገም አለበት። ነባራዊ ሁኔታው መገምገም አለበት። ጥናቶች መካሄድ አለባቸው። የቀጣዩ የአገሪቱ የፖለቲካ ሁኔታ በደንብ መታየት ይኖርበታል። እሱን አይቶ ሌሎች ተጨማሪ እርምጃዎች በህዋት ላይ እንደ ድርጅት የሚወሰዱ እርምጃዎች ካሉ በዛ ጥናት ላይ ተመስርቶ፣ በዛ ግምገማ ላይ ተመስርቶ የሚወሰዱ ውሳኔዎች ካሉ እንደ አስፈላጊነቱ እየተወሰኑ እንዲሄዱ ይደረጋል የሚል ነው የስራ አስፈጻሚ ማቅታቸው። ስለዚህ ድምዳሜ ላይ አልተደረሰም ገና አሁን ዋናው ነገር የመጀመሪያውን እንትን እናጠናቅ። የህግ ማስከበሩን ማለት ወንጀለኞችን የፍርድ ማቅረቡ ስራ እናጠናቅ፣ ከዛ በኋላ ሁኔታዎች እየታዩ የሚወሰኑ ውሳኔዎች እየተወሰኑ ይሄዳሉ የሚል ነው። አቶ ብናልፍ አንዱአለም የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የፓርቲው ዋና ጽህፈት ቤት ኃላፊ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ። እኝ